ከማህበረሰብ ለማህበረሰብ የ2017 ዓመትን ሸኝተን የ2018 የኢትዮጵያውያንን አ አዲስ ዓመት በእንቁጣጣሽ ልንቀበል እየተዘጋጀን ኢትዮጵያውያን በዓለም ዙሪያ ሁሉ በተለያየ ሁኔታ የአዲስ ዓመት የእንኳን አደረሳችሁ መልእክታቸውን እያስተላለፉ ይገናኛሉ። ብጹሕ አቡነ ጴጥሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅዱስ ሲኖዶስ አባልና በኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ ከዚህ ከአውስትራሊያ የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አመታትን ዘመናትን የምታሳልፍ ለአንተ ግን ዘመን የማይቆጠርልህ ሁልጊዜ በአንድ ዘላለማዊነት የምትኖር ሀላፊ ወይም ደግሞ መጭ የሚባል ነገር የለለህ መጀመሪያ መጨረሻ የለለህ አንተ ሁሉ ነገር ይሆን ከአምላካችን እግዚአብሔር ይህንን የሁለት ሺህ አስራ ሰባትን ዓመተ ምህረት አልፈን ወደ 2018 ዓመተ ምህረት እንድንደርስ ያንተ ፈቃድህ ስለሆነ ፈቃድህን ስላደረክልን ክብር፣ ምስጋና፣ ውዳሴ ላንተ ይሆንልን አምላካችን እግዚአብሔር። ምሕረት፣ ቸርነት፣ ይቅርታ ስላልተለየን አሁንም እናመሰግንሃለን። መጪ ዓመት ካለፈው ተስፋ አስቆራጭ ዓመት የተሻለ ካለፈው የመከራ ዓመት የተሻለ ካለፈው የመፈናቀል፣ የስደት፣ የእልቂት፣ የመከራ፣ የአንገት መድፋት ዓመት ተሽሎ እንደገና በተስፋ የምንሞላበት ምረትና ቸርነት የሚታወጅበት ኢትዮጵያውያን ወገኖች በዓለም ላይ አንተ በሰጠህን ጸጋና በረከት ተሞልተን በማልቀስና በማዘን ሳይሆን በማመስገንና በዝማሬ እንድናሳልፈው ያንተ የአባትነት ፍቅር እንዲረዳን እንለምንሃለን። አመቱን የሰላም የፍቅር አመት እንድታደርግልን ፈቃድ ይሆንልን። አሜን። የተወደዳች ኢትዮጵያውያን ኦርቶዶክሳውያን በመላ የኢትዮጵያውያን ወገኖቻችን በሙሉ እንኳን ለ2018 ዓመተ ምሕረት አዲስ ዓመት በሰላም አደረሳችሁ። አመቱ የሰላም የፍቅር የደስታ እንዲሆንልን፣ ዘመነ ማርቆስ አሁንም አንበሳ አሸናፊ ስለሆነ የአሸናፊነትና የቅድስና የእግዚአብሔር ጽድቅ የሚያሸንፍበት ዘመን ይሁንልን። አመቱ የሰላም የፍቅር የይቅርታ ዓመት እንዲሆንላችሁ እንጸለያለን እንለምናለን። የአምላካችን የእግዚአብሔር ፈቃዱም እንዲሆንልን እንመኛለን። ዛሬ ባሮየው ወይም ደግሞ በ2017 ዓመተ ምህረት መጨረሻ ላይ ለ2018 ዓ.ም መጀመሪያ፣ ላይ መካከል ላይ ቁመን ያለፈውን የምንመረምርበት የሚመጣውን ለመቀበል የምንዘጋጅበት ጊዜ መሆኑን ሁላችንም እናውቃለን። የኢትዮጵያ የዘመን አቆጣጠር በተለያየ መልክ ከሌሎቹ አገሮች የዘመን አቆጣጠር የተለየ ሆኖ እናገኘዋለን። ኢትዮጵያውያን ዘመንን የቆጠሩበትና አዲስንና አሮያመትን የለዩበት ድንቅ የሆነ ተፈጥሯዊ፣ ሰዓታዊ ወይም ደሞ አመታዊ እና ስነ መለኮታዊ ትርጉም አለው። ተፈጥሯዊ ትርጉሙ እንደሚታወቀው ክረምት፣ ዝናብ፣ ጨለማ እናም ብርድ የተለያየ አንዳንድ ዚ የማይበል ውሃ ሙላት ብቻ በስጋዊ ነገር ፈታኝ የሆኑ ነገሮች የሚታይበት ሲሆን በአንጻሩ በዚያው በክረምት ደግሞ ድካም፣ መውጣት፣ መውረድ ከጭቃ ጋር ተጋፍጦ ለሚቀጥለው አመት ራስን ለማሻሻል በክረምት በግብርናው ዓለም የሚደከምበት ነገር ግን በተስፋ ለሚመጣው ለማካበት ያለውን ጊዜ ተጠቅሞ በዝናብ፣ በብርድ በማይበል እየታገለ ገበሬው ራሱን የሚያስተካክልበትና የመጩ አመት ተስፋን የሚመሰረትበት ወይም ደግሞ አሁን ለመጪው ዓመት ለሚመጣው ለሚኖረው ለሚመጣው አመት የሚኖርበትን እየተሰናበተ መጪውን አመት ለመደሰት የሚደረግበት ነው። እንደገና በዚያው ልክ ይሄ ውሃ ሙላቱ ምኑ ያበቃና ወደሚቀጥለው ስንሄድ ልክ አዲስ አመት በአዲስ ምድርም ሁሉም ነገር ትለወጣለች። በዚህ ዙሪያ ላይ መዝሙረኛው ዳዊት የተናገረውን እዚህ ላይ ወትባርክ አክሊለ ዓመተ ምሕረትከ ወይ ጸግቡ ጠላተ ገዳም ወይሬ ውዮ አድባረ በሉ በቸርነትህ አመትን ታቀዳጃለህ፣ ምድረ በዳውም ስብን ይጠግባል። የምድረ በዳ ተራሮች ይረካሉ፣ ኮረብቶችም በደስታ ይታጠቃሉ። መሰማሪያዎች መንጎችን ይለበሱ፣ ሸለቆች በህል ተሸፈኑ በደስታ ይጩኋሉ ይዘምራሉ ይላልና ይሄ ተፈጥሯዊ ተፈጥሮ ራሱ በአዲሱ ዓመት አዲሱን ዓመት ምድር እራሷ ለመቀበል የምታደርገው ዝግጅት እጅግ በሚያምርና በሚደንቅ ሁኔታ ነው። ምድር በአበባ ትፈካለች። ተራሮች ያላቸውን የደስታ ምንጭ አበቦች በማሳየት ይቀየራሉ። ስለዚህ አዲስ ዓመት በኢትዮጵያውያን አቆጣጠር ራሱ ተፈጥሮን በተፈጥሮ ራሱ አዲስ ነገር የምናይበት ከአንድ ከባድ ነገር ወደ ሌላ ቀለል ያለ፣ ከአንድ አስደንጋጭ ነገር ወደ ሌላ ደስ ወደሚያሰኝ የምንሸጋገርበት የተፈጥሯዊ ማንነት ነው። ጊዜያዊ ሲባል ደግሞ ቀን የምንጀምረው በዚሁ ቀን ነው። ይህ እንግዲህ ዓመትን ልክ አስራ ሶስት ወሮች ጨርሰን አንድ ብለን ስንጀምር ልክ ይሄ የተፈጥሮው የዝናቡ የምኑ ነገር ቁሞ ብሩህ ሰማይ የጠራ ሰማይ የምናይበት በመሆኑ የጊዜ የተፈጥሮ ለውጥ የምናይበትና ምስክር የሆነበት ነው። ሶስተኛው የስነ መለኮት ምስክርነት ነው። መጥምቁ ዮሐንስ የነቢያት መደምደሚያ፣ የሐዋርያት መጀመሪያ፣ የሰማይታት መጀመሪያ ሆኖ የዘመን መሸጋገሪያ ቅዱስ ዮሐንስ ተብሎ ተቀምጧል። ስለዚህ የመጥምቁ ዮሐንስ ስብከት የሚጀምረው ያለፈው ጊዜ የኃጢአት፣ የመከራ፣ የጭንቅ ጊዜ ወይም ደግሞ ከእግዚአብሔር ጋር የተለያያችሁበት ጊዜ አብቅቶ በንስሐ ወደ እግዚአብሔር የምትቀርቡበት ጊዜ ይሁን ብሎ መንግሥተ ሰማያት ቀርባለች እና ንስሐ ግቡ በማለት የንስሐ አዋጅ ያወጀበት ነው። እኛ የምንላለን ዛሬ ይሄ ያለፉት ዓመታት ብዬ በቆጥራቸው ይሻላል፣ የመከራ የደም መፍሰስ ዓመታት በዚያ ላይ እንዲቆሙ። አንዳንድ ጊዜ እንደያተት እንኳን ዓመት ዓመት ይድገምህ ይባላል። ይህ ዓመት ግን እንዲደግም አንፈልግም። ይሄ ይሄ የመከራ ዓመት፣ ይሄ የቁስል ዓመት፣ ይሄ የሞት ዓመት ይሄ የእልቂት ዓመት ይሄ ገዳዮች የሚደሰቱበት፣ ነገር ግን ደግሞ ዜጎች የሚያድናቸው አቶ ጩኸት ጩኸው በደረቅ ጩኸው በሞት የሚጠናቀቅበት አመት ስለሆነ ይህ ዓመት እንዳይደገም፣ እንደገና አዲስ የተስፋ ዓመት እንዲመጣ እግዚአብሔር በዚህ በተስፋ ዓመት ኢትዮጵያን እንዲጎበኝ እንጸልያለን። በእውነት የንስሐ ጊዜ እንዲሆንልን፣ እርስ በርሳችን የምንረዳዳበት ጊዜ እንዲሆንልን፣ ቅዱስ ዮሐንስ እንዳለው መንግስተ ሰማያት ቀርባለች እና ማለት መንግስተ ሰማያት ማለት የደስታ ህይወት እንደማለት ነውና፣ ይሄ ፖለቲከኞቻችንም፣ አጠቃላይ ህዝቡም፣ ሁሉም ወደ እግዚአብሔር ዙሮ ራሱን ወደ ሌሎች ጣቱን መቀሰሩ ትቶ ወደ ውስጡ ተመልክቶ የንስሐና የቅድስና ህይወት የሚኖርበት ዓመት እንዲሆን በእውነት በእግዚአብሔር ስም አደራ እንላለን፣ ደግሞም እንጸልያለን ይህ ዓመት እንደገና የመገዳደል አመት እንዳይሆን፣ እንደገና የጦርነት አመት እንዳይሆን፣ እንደገና ክፉዎች እየፈከሩ ደጎችን የሚገሉበት አመት እንዳይሆን፣ በዚያ ፈንታ የደጎች ጉልበት በርትቶ፣ የመበታተን ኃይል ወድቆ፣ ነገር ግን የአንድነትና የህብረት የመተባበር የሰላም ኃይል በርትቶ ምድራችን በሰላም እንድትጎናጸፍ የእግዚአብሔር ፈቃዱ እንዲሆንልን እንጸለያለን። የእግዚአብሔር ምረትና ቸርነት በእውነት በምድራችን በዚህ አዲስ ዓመት እንዲያብብ እንጸልያለን። እግዚአብሔር አምላካችን በእውነት በምረቱ በቸርነቱ እንዲጎበኘን አሁንም በጸሎት ሆነን እግዚአብሔርን እንጠይቃለን። የጽድቅ፣ የረራሄ፣ የአንድነት፣ የፍቅር፣ የሰላም ዓመት ደግሞ እንዲመጣለን የእግዚአብሔር ፈቃድ ይሆን እንላለን። አምላካችን አመቱ የሰላም የፍቅር እንዲሆን እየተመኘው ሁላችሁንም እንኳን አደረሳችሁ። ላለው እግዚአብሔር ጸጋ ከእናንተ ጋር ይሁን። ብጹሕ አቡነ ጴጥሮስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የቅዱስ ሲኖዶስ አባልና በኒውዮርክና አካባቢው ሀገረ ስብከት ሊቀጳጳስ ያስተላለፉት የእንኳን አደረሳችሁ መልእክትን ነበር። ቀደም ሲል የተከታተላችሁት። ለኤስፔስ ራዲዮ ማርታ ጸጋው ነበርኩ ከሜልበርን